ዶክተር ዩናስ፣ ይሄ ጥያቄ ለእርሶ ነው። የኢትዮጵያን መንግስት ፍላጎት ወይም ጥቅም የሚመለከቱ ጥያቄዎች ላይ ቀደም ብሎ ጠቅላይ ሚኒስትር አብይ እንደሰሟቸው መገናኛ ብዙሃኑን የውጭ ኃይሎች ያሏቸውን ስም ያልጠቀሷቸውንም ጨምሮ ሆን ተብሎ የሚደረግ የተቀነባበረ ተጽዕኖ እንዳለ ተናግረዋል። በሁለቱና ወይም በሶስት ወገኖች ለሚደረገው ለዚህ ግጭት ምክንያት የሚጠቀሱ አንዳንድ አገሮችን ከሌላ ምክንያት ጋር እያይዘው ማቅረብ ይቻል ይሆናል የተነሱ ስላሉ። ከዚያ ውጭ ግን ተጽዕኖ የሚያደርጉት ለምንድን ነው? ከሁሉም በላይ ደግሞ የዓለም መገናኛ ብዙሃን በኢትዮጵያ ላይ፣ በኤርትራ ላይ ተጽዕኖ የሚያደርግ የተዛባ መረጃ ለማቅረብ ለምን ፈለጉ? እንደ ጠቅላይ ሚኒስትር አብይ አስተያየት በጣም አመሰግናለሁ። በጣም ሰፋ ያለ ጥያቄ ነው። እኔ ትንሽ ለየት ያለ አስተሳሰብ ነው ያለኝ። እንዲሁም በጣም ከዶክተር በ ጋር በጣም የሚቃረን ነው። አሜሪካ ለኢትዮጵያ ሰላም፣ ብልጽግና በጣም የምትፈልግ ሀገር ነች። ኢትዮጵያ በጣም ስትራቴጂክ ቦታ ላይ ያለች ስለሆነች ያንን ትፈልጋለች። እስካሁን ድረስ ደግሞ ኢትዮጵያ ላይ የአሜሪካ መንግስት ጭነት አደረገ በምንልበት ጊዜ ሚኒንግፉል ጭነት ያደረገው ነገር የለም። ይሄው እስካሁን ድረስ ገንዘቡ ይመጣል ያለው በሁለት ሺህ ሀያ ኢትዮጵያ ከአፍሪካ ውስጥ የአሜሪካን ከፍተኛውን እርዳታ ያገኘች ወንዝ አገር ነች። በናይልም ቢሆን ከዛ ስብሰባ ከወጣን በኋላ ነው አምስት ቢሊየን የዲኤፍሲ ብር ለኢትዮጵያ መንግስት የተፈቀደው። ዞር በል ብለውት ትራምፕን ረግጠኝ ከወጣን በኋላ ነው። በስአት ስትራቴጂክ ሌቭል ኢትዮጵያን አሜሪካ ስታቢላይዝም ማድረግ አይፈልግም። ቲፒኤልኤፍን መደገፍ አይፈልግም። ቲፒኤልኤፍ ስልጣን ላይ መጥቶ አገር እንደማያስተዳድረው ያውቃሉ። የኢትዮጵያን ስታቢሊቲ ስለሚፈልጉ እንዴም እኮ ቲፒኤልኤፍን ገብተው ያሰጡት አሜሪካኖቹ ናቸው። ለምንድነው እንደው ታዲያ ይሄ ሁሉ የሚዲያ እንትን ያለ እንደሆነ የኢትዮጵያ መንግስት የኤርትራን መንግስት መጨመር ጨመር ይችላል። እዚህ ላይ በፐብሊክ ሪሌሽንስ ላይ እንደ ኢንተርናሽናል ፍሮንት ለቲፒኤልኤፍ መቀወጥቷል። ቲፒኤልኤፍ በፐብሊክ ሪሌሽንስ በኢንተርናሽናል ፐብሊክ ዲፕሎማሲ እያሸነፈን ያለው ካምፔናቸው ሶፊስቲኬትድ ሆኖ አይደለም actually ዋን ኦፍ ዘ ሞስት ቤዚክ basic illiterate campaigns ልትገምተው ከምትችለው በጣም ያነሰ። ግን አንድ ተጫዋች ብቻውን በሚጫወትበት ጊዜ ሜዳ ውስጥ ገብቶ ሁልጊዜ ጊዜ ያሸንፋል። ያንን ማድረግ ከቻልን በጣም ባጭር ጊዜ ይሄ ነገር መቀልበስ ይችላል። ብዙ ጊዜ እኛ አሁን ጭነት የምንለው ምንድን ነው? አሁን የውጭ ጉዳይ ሚኒስተሩ ያሉትን ሰምተናል። የአማራን ህዝብ አስወጡ፣ የአማራን ሚሊሻ አስወጡ፣ ኤርትራን አስወጡ። የሚያገባው ነገር የለም ዝም በላቸው። ከዛ በኋላ ምን አክሽን ወሰዱ እስካሁን ድረስ ምንም አክሽን የወሰዱት ነገር የለም ግን እንደ ሚን ታይም ደግሞ እዛ ከመድረሴ በፊት አንድ በጣም ሀይል ትልቅ ስልጣን ላይ ያለ የአሜሪካ ባለ ስልጣን የጻፈልኝን ልንገራችሁ በጽሁፍ ነው አለ ምንድነው ያለው ቲፒኤልኤፍ አለ ለኢንተርናሽናል ሚዲያዎች ገንዘብ እየከፈሉ ውሸት እንደሚያስነዙ እናውቃለን እንዲሁም ላስት ዊክ ኢሜል ላኩለት ይሄን ነገር ኮት ላደረግህ ፈልጋለሁኝ ስለው በስሜ ኮት እንዳታረገኝ ብሎኝ ፌስቡክ ላይ ስለዚህ ውሸት ላይ የተመረኮዘ ፐብሊክ ሪሌሽንስ አድርገው ማሸነፋቸው፣ ይሄ ሁሉ የኢንተርናሽናል ጋዜጠኛ፣ አሁን የሲኤንኤን አቅራቢ ተመልክቷል። አንድ ኢንዲፐንደንት የሆነ ጋዜጠኛ ሳይሆን የምትመስለው አድቮኬት ሆና ነው የምታቀርበው። እያልኩበትን ምክንያት ልግለጽ። የአምነስቲ ኢንተርናሽናልን ሪፖርት አይታችሁት እንደሆነ አንድ ጊዜ ሲጽፉ አርባ አንድ ጉዳት የደረሰባቸው ሰዎች ሀያ አንድ እዛው የነበሩ ሁሉን ነገር የሚያውቁ ሰዎች ሰማንያ አንድ ሰዎችን ኢንተርቪው አድርገን በጣም የሚያስተማምን ማረጋገጫ ይዘኑ ይሄንን የጻፍ ነው ብለው ጻፉ። ያሉት ምንድን ነው? አክሱም ላይ እንደዚህ ተደረገ ከቸርች ውስጥ አስወጥተው ገደሏቸው ብለው አንድ አይነት ድምፅ ነበር፣ ስልሳ አንዱን ሰዎች የሰጧቸው ለእነዚህ ሰዎች። ከሁለት ሳምንት በኋላ መጥተው አምነስቲ ኢንተርናሽናል ምን አሉ? ሁኔታውም ያገዳደሉም ሁኔታ ቀኑም ሁሉ ትክክል አልነበረም አሉ። ስልሳ አንድ ሰው አንድ አይነት ታሪክ በሚነግር ጊዜ ምንድን ነው ሪሄርስት የተደረገ ፋብሪኬት የሆነ በቲፒኤልኤፍ እየተጻፈ የተሰጣቸውን ያነበቡት ማለት ነው። አለበለዚያ ስልስ አንድ ሰው ቀኑንም፣ ኮንዲሽኑንም፣ ሲቹዌሽኑንም ሊሳሳት አይችልም። መልካም። አንድ ጀስት ወን ላስ ሴንተንስ እንደ አይነት በውሸት ላይ የተመሰረተ አፓርታይድ ላይ የተመሰረተ ግሩፕ ኢንተርናሽናል ሚዲያ ላይ በሚያሸንፍበት ጊዜና ና ያን ያህል አሴንሽን ሊያገኝ የቻለው ኢትዮጵያና ኤርትራ ኢንተርናሽናል ፎረሙን ለቀውላቸው ስለወጡ ነው። ፐብሊክ ሪሌሽን ያ ነው ደግሞ ትግራይ ውስጥ ከሚደረገው ጦርነት ይልቅ ያንን እስካሸነፍን ድረስ የትግራያን የወር ካልኪለስ ሊቀየር ይችላል። መጣ ዶክተር ዮናስ ወደ አቶ ዮሐንስ ፈጥኜ እንዲሄድ አንድ ጥያቄ ጠይቄ ያለው በተጨባጭ ተጠያቂ የሚሆኑበት ቅድም እንዳሉት የሕዝብ ግንኙነት ስራው የተሳካ በመሆኑ ብቻ ነው ወይስ በእርግጥ ኃላፊነት የሚወሰድባቸውን ችግሮች ነበሩ? ዶክተር በርሄ ሲመልሱ አጠቃላይ አቋማቸው ልክህ ካለመሆኑ የተነሳ ቢኖር እንኳን እንዳና ያድርገውናል የሚል አይነት አንድምታ ያለው ያሉት አለ። እርሶ የሚቀበሏቸው ኃላፊነት የሚወሰድባቸው ችግሮች የሉም ወይ? ዴፊኒትሊ ላስት ታይምም ሶስታችንም የቀረብን ጊዜ ብያለሁኝ። ከዛም በኋላ ብዙ ጽፌ ያለሁኝ በኤርትራ ወታደሮች በኢትዮጵያ ወታደሮች በቲፒኤልኤፍ ወታደሮች እና ሚሊሺያዎች ሁሉም ሊወነጀሉበት የሚችል ኢንክሉዲንግ ወር ክራይም ተሰርቷል ሊባል የሚያስችል በቂ ምክንያቶች አሉ። መረጃ ማለት አልችልም፣ ምክንያቱም ቬሪፋይ አላደረኩም። ግን በቂ ምክንያቶች አሉ። ሶስቱንም ኢንተርናሽናል ባዲስ ኢንቨስቲጌትን ሊያደርጓቸው የሚገባ ከማይከድራ ጀምረህ እስከ አክሱም በተለያየ ቦታ ላይ የኢትዮጵያ ም እኮ ሂውማን ራይትስ ካውንስል ብለዋል ሴቶች ተደፍረዋል ሰዎች ተገለዋል። ኤክስትራ ጁዲሻሊ። ያንን ማመካት ፍጹም አይቻልም። መልካም፣ ወደ አቶ ዮሐንስ ይሻገር። አቶ ዮሐንስ፣ በርካታ ሀሳቦች ናቸው የቀረቡት። እስኪ ቅድሚያ እስካሁን በቀረቡት ላይ የሚመልሱት እናስቀድም። በጣም ጥሩ የተወሰኑትን ብቻ አንኳር አንኳር የሆኑትን ላንሳ። በጣም እንዳልከው በርካታ ነገር ነው የተነሳው እና መጨረሻ ካነሱት ዶክተር ዮናስ ልነሳ እና ኢትዮጵያ ውስጥ ያለው መበጣበጥ ኢትዮጵያ ውስጥ ያለው ችግር መንስኤው እድገቱ ዋናው ምክንያቱ ኢትዮጵያ ውስጥ ለመሬት ባየ ቁጥር ለመሬቱን ለመውሰድ አይኑን አግጦ ሲያበቃ ለዛ ደግሞ የዳቦ ስም የሚያወጣ የኢትዮጵያ አንድነት የኢትዮጵያ ለዋላዊነት ብሎ የሚል የአማራ ልሂቅ ስላለ ነው ኢትዮጵያ ውስጥ ይህን ሁሉ መበጣበጥ ያለው እንጂ ህወሀት ስለመጣ አይደለም። ከህወሀት በፊት ህወሀት ወደ ስልጣን ከመምጣቱ በፊት አስራ ሰባት የታጠቀ ኃይል ኢትዮጵያ ውስጥ ይዋጋ ነበረ። ህወሀት አንድ ሆኖ ማለት ነው። ህወሀት ስለነበር አይደለም እነዚህ የታጠቁ ሀይሎች የነበሩት። ምክንያቱ ግን ኢትዮጵያ ውስጥ ብዝሃነት አለ። ብዝሃነትን አልቀበልም ብሎ አንድነት ብቻ የሚል የጨለመ አስተሳሰብ የሚያራምድ ሀይል ስላለ ነው። ለዚህ ምክንያት እየሆነ ያለው ለሌላ ማመካኘት ብዙም ሊያዋጣ የሚችል አይመስለኝም። በኋላ ስለመለሱት ወደ ሊጠየቁበት የሚችሉ ነገር የለም ወይ የተባለው እልቂት ተፈጽመዋል፣ ትግራይ ውስጥ እልቂት ተፈጽመዋል፣ ቤንሻንጉል ውስጥ እልቂት ተፈጽመዋል፣ ጋምቤላ ውስጥ እልቂት ተፈጽመዋል፣ በጌዲዮ በኮንሶ። እነዚህ ነገሮች የመንግስት እጅም ያለባቸው ናቸው። ስለዚህ የሚጠየቁበትም አለ ግጥም አድርጎ። ለዛም ነው አገሮች እየጮሁ ያሉት አስተካክሉ እያሉት ወደ ሌላ ሊሂባት እንዳላ ቀጥል። እዚህ ላይ ከፍሪኮንዲሽኑ ጋር ተያይዘ ያነሷቸው ነገሮች አሉ። ፍሪኮንዲሽኖቹ እንደተባለው ተቀምጠዋል እዛ ላይ የትግራይ ጉዳዮች በትግራይ ብቻ ነው መፈታት ያለበት እያለ ያለው የትግራይ መንግስት ምክንያቱ የእኔ መንግስቴ ብሎ ያለው አካል ባዕድ የሆነ ሰራዊት አስገብቶ ህዝቡን ገደለ ንብረቱን አወደመ ምናልባትም በታሪክ ታይቶ የማይታወቅ እልቂት ፈጽሟል ኢትዮጵያ ትግራይ ውስጥ ይህንን ያደረገ አካል ትግራይን ወክሎ ሊደራደርለት አይችልም የሞራልም ይሁን የህጋዊን መሰረት ስለሌለው ማለት ነው ይህንን ያደረገ አካል ትግራይን ወክሎ ሊከራከርም ሊደራደርም ውሳኔ ሊወስንም አይችልም ነው እያልን ያለ ነው እና ግልጽ የሆነ ነገር ነው እዚህ ላይ እየተወራ ያለው ይህንን ግልጽ መሆን መቻል አለበት። ቀድም አንድ ነገር ላስቀምጥና እተወዋለሁ የወልቃይ ቴራያ የተመለከቱ ነገሮችን አንስተዋል ዶክተር ዮናስ ምናልባት ወደ ታሪክ ከሄድን ማን የማን እንደነበረ በግልጽ እናገኘዋለን እዛ አንድ ግልጽ ላድርጉሎት የምፈልገው ነገር ግን አማራ ውስጥ አሁንም በትግርኛ ስም የሚጠራ አሁን ለኢህአዴግ ጊዜ ወይም ደሞ በህወሓት ጊዜ የመጣ ሳይሆን ባጼ ምኒልክም ባጼ ዮሐንስም ባጼ ኃይለ ስላሴም በደርግም ዘመን በትግርኛ ስም የሚጠሩ ቦታዎች እዛ አሉ። የትግራይ የሆኑ ቦታዎች ያልተወሰዱ። ለመጨረሻ ለዶክተር በርሄ ከታላቋ ትግራይ የሚባለው ነገር በዚህ ሁላችን የምንስማማ ይመስለኛል። ቀይ ባህር የትግራይ ህልም አይደለም። ኢትዮጵያ ያለ ወደብ ከማንም አገር የበለጠ እድገት ያሳየች መሆኗን አስመስክረዋል። ህወሓትን በስልጣን በነበረበት ባለፉት ሀያ ሰባት ዓመታትም ይህንን ያደረገ አካል ቀይ ባህርን አገኛለሁ ብሎ ከኤርትራ ጋር የሚተያይበት ምንም አይነት ነገር ሊኖር አይችልም። ያልተተገበረው የቦርደር ጉዳዩ ግን ሻዕቢያ እንዲህ ስላለ ነው እንዳሉት፣ እርስዎ ስምምነቱ ላይ አለ እንደዚህ አይነት ቦታዎች በስምምነት መፈታት አለባቸው የሚል ተቀምጠዋል፣ ስምምነት ላይ እሺ፣ ቁጭ ብለን እናድርግ ሲባል ግን የለም፣ ከእናንተ ጋር ቁጭ አይደለም ቨርቹዋሊ ዲ ማርኬት አድርጉ ብሎ ሻቢያ እንዲ ይችላል ማለት ያልተሰራው ለማለት ነው እዚህ ላይ። መልካም አቶ ዮሐንስ እርስዎ ጋር ልቆይና በአጭሩ የሚመልሱት ጥያቄ ላስከትል። ዶክተር ብርሄንና ዶክተር ዮናስን ጠይቅ ያለው የህወሀት ሀይሎችስ የሚጠየቁባቸው በዚህ በግጭቱ ሂደትም ሆነ ከዚያ በፊት በነበረው ኃላፊነት የሚወስዱበት ጉዳይ አለ። ሌሎቹ ኃላፊነት መውሰድ አለባቸው ያሉትን ተናግረዋል። በሶስት በኩል የሚቀበሉት የህወሀት ኃይሎች ሊጠየቁ ይገባል የሚሉት ነገር አለ። እኔ እስከማውቀው ድረስ አሉላ ህወሀት አይደለም አሁንም እያልን ያለ ነው የትግራይ መንግስት ነው እያልን ያለ ነው። የትግራይ መከላከያ ኃይል ወደዚህ ጦርነት የገባው ራሱን፣ ህዝቡን፣ የትግራይ ክልልን ከጠላት ለመከላከል ነው ወደዚህ ጦርነት የገባው። ሻዕቢያ ገብተዋል መሬት ውስጥ፣ የአማራ ተስፋፊ ኃይል ገብተዋል መሬት ውስጥ፣ የብልጽግና ወታደር ህገ መንግስታዊ ተልእኮውን ትቶ ህዝብ ለመጨፍጨፍ ገብተዋል መሬት ውስጥ። እነዚህ ናቸው ጠላቶቻችን ብሎ ነው የተነሳው የትግራይ መከላከያ ኃይል። እነዚህ ላይ የማያዳግም እርምጃ ወስደዋል። ስለዚህ ባጭሩ የለም ነው የሚሉት፣ የለም በዚህ ደረጃ ሊነሳ የሚችል ነገር የለም። እስኪ የመጨረሻውን ጥያቄ ሁላችሁም በተሻለ ቅርበት እንድትመልሱ ላደርግ የሚያወዛግቡት ጉዳዮች ለዚህ ክርክር ብቻ ሳይሆን ምናልባት የሚቀጥሉ ይመስለኛል። የግጭቶችን መብረድ እና የተሻለ ሁኔታ ፈጥኖ መፈጠሩን አጠያያቂ የሚያደርጉ ጉዳዮች ይታያሉ። ምናልባትም እነኚህ ሁኔታዎች ቢሻሻሉ በእርግጥ ህዝቡ ይጠቀማል። በእርግጥ ህዝብ ከመከራ ይወጣል። አሁን በዚህ ግጭቶች የተጠመዱ ወገኖች ይሄን መከራ ማስተናገድ ያበቃላቸዋል የሚል ተስፋ እንደሚያደርግ ሰው እነኚህ ሶስት አካባቢዎች በምንም አይነት ሁኔታ በምንም አይነት ጊዜ አዲስ ሀሳቦችን ቢመጡ አካባቢዎቹ ወዴትም ፈቃ አይሉም። አብረው መኖራቸው ቀጣይነቱ የሚቋረጥ አይደለም እና በቀደመ ክርክራችሁን ይህን መሰል ጥያቄ አንስተናል። ምናልባት ዛሬ የተሻለ ሰዓቱ ይመስላል። አብሮ ያን ኑራለይ አሁን ያለው ሁኔታ ካልሆነ፣ በሰላምና በተረጋጋ ሁኔታ ህይወቱን መምራት የሚያስችለው ሁኔታ እንዲፈጠረ ቀደም ብሎ አንዳንድ ነጥቦች ፈንጠቃችኋል። በየበኩላችሁ የቡድኖችን መከራከሪያ ትታችሁ ለጊዜው ይሄ ቢደረግ ምናልባት መንገዱ ሊጀምር ይችላል፣ አንድ ሁለት ብላችሁ እነኚህ ሁኔታዎች የተሻለ አጋጣሚ የተሻለ እድል ለመክፈት የእርምጃው መጀመሪያ ሊሆኑ ይችላሉ የምትሏቸውን ነገሩን እድሉን ልስጣችሁ። ከአቶ ዮሐንስ ልጀምርና ወደኋላ ልመለስ። አቶ ዮሐንስ የኢትዮጵያ ህገ መንግስት ለፌዴራል አካሉ የሰጠው ስልጣን አለ፣ ለክልሎች የሰጣቸው ስልጣን አለ። ክልሎች የራሳቸውን ጉዳይ በራሳቸው ለማስተዳደር ህገ መንግስት አይነት ስለሆነ ይህንን ይከበር መጀመሪያ። ከዛ በኋላ የትግራይ ሁኔታ ሁን ያለበት ታውቁታላችሁ። ትግራይ ውስጥ የገባ ወራሪ ተስፋፊ ኃይል አለ። እነዚህ ኃይሎች ከትግራይ መውጣት መቻል አለባቸው ሰላም እንዲመጣ ከሆነ። የተራበ ህዝብ አለ። ለዚህ ህዝብ እህል እንዲያልፍ መድኃኒት እንዲያልፍ መንገዶች መክፈት መቻል አለባቸው ሰላም እንዲመጣ ከሆነ። ከዛ በኋላ ትግራይ ውስጥ የተፈጸሙ ከባባድ የሚባሉ ወንጀሎች አሉ መጣራት አለባቸው። ፈጣሚዎቹም ወደ ህግ መቅረብ መቻል አለባቸው። ይህንን ሲደረግ ደግሞ ገለልተኛ የሆነ አካል ቁጭ ብሎ የሚያነጋግር አካል መምጣት መቻል አለበት። የታሰሩ አካላት አሉ በአዲስ አበባም ይሁን በሌላ አካባቢዎች እነዚህንም መፈታት መቻል አለባቸው እና ይህ ከተደረገ እንደመጀመሪያ ከዛ በኋላ ለወደፊቱስ እንዴት አድርገን አገሪቱን ሰላም እንድትሆን እናድርግ የሚለው ነገር አብሮ መነጋገር የሚቻል ይመስለኛል። መልካም ዶክተር ዮናስ እሺ ይሄን ባንድ ደቂቃ መልሳለሁ። ይህ ግን እዛ ከመድረሴ በፊት አንድ ሪሊ በጣም ኢምፖርታንት መልስ መስጠት አለብኝ። አቶ ዮሐንስ ላሉት ኤርትራን አስገብቶ በዜላ አስገደለን መንግስት በእኛ ውስጥ ገብቶ ውሳኔ ለትግራይ እንዳይሰጥ መጠየቃችን ትክክለኛ ነው ብለዋል። ይሄ ነገር የሚመጣው ከቲፒልኤፍ መሆኑ ያስቀልም ያሳዝናለም። የኤርትራን ጦር ሀይል ይዞ አዲስ አበባ ገብቶ አሰብ ምጽዋን ለኤርትራ ሰጥቶ ያለ ሀይል ለሀያ ሰባት አመት በገዛበት ጊዜ ይሄንን የውጭ ሀይል አምጥቼ ግብፅን ጨምሮ በከግብፅ እየተረዳ መጥቶ የኢትዮጵያን ህልውና ቼ መሬት አስገንጥዬ ሰጥቻለሁኝ በእኔ ገፋፊነት። ስለዚህ የእናንተን መብትና እኩልነት መጠበቅ አልችልም ብሎ ራሱን ከእንደዚ አይነት ስልጣን ውዝድሮ ካላደረገ ቡድን ነው። አሁን አቶ ዮሐንስ የሚሉትን የምንሰማው። እሱ ትንሽ እንትን ይላል። በሁለተኛ ደረጃ ያሁን ለጥየት ከው ለመመለስ በእርግጥ መፍትሄ መምጣት አለበት። እየተሰቃየ ያለው የትግራይ ህዝብ ነው፣ እየተሰቃየ ያለው የአማራ ህዝብ ነው፣ እየተሰቃየ ያለው የኢትዮጵያ ህዝብ ነው፣ የኢትዮጵያ ኢኮኖሚ ነው። እዛ ግን ከመድረሳችን በፊት የመጀመሪያ ፓራሜትሩ መሆን ያለበት ምንድነው? መጠየቅ ያለበት ምንድነው? መስማሚያ ፖይንት ያሉበት እንደዚህ አይነት ነገር በሚደረግበት ጊዜ መነሻው ምንድነው? ዋታር ሚኒመም ፖይንት ልንስማማ የምንችልበት ቲፒኤልኤፍ ያቀረበው ፕሪኮንዲሽንስ እንቀበላቸው እንኳን ቢባል በጣም የሚያወዛግቡ ናቸው። ስለዚህ ምንድን ነው መሰረታዊ የሆነ ቤዚክ የሆነ ሚኒመም ፖይንቶች ለጠረጴዛው ጋር ሊያመጡን የሚችሉት ከሚለው መሆን አለብን። እዛ ውጪ ግን የቲፒኤልኤፍ እና የእሱ አካባቢ ያሉ ኤሊቶች ይሄ ማናለብኝነትና ኢንቪንሲቢሊቲ እኛ ከሌላው የኢትዮጵያ ህዝብ የተሻልንን የሚል አፓርታይድ አቲቲዩድ እስካለ ድረስ ይሄ ብቻ አይደለም የሚቀጥለው ትውልድም በሰላም መኖር አይችልም። ያ ነው ችግሩ። ያ እስካልተፈታ ድረስ ይሄን ጦርነት ያመጣው እሱ ነው አሁንም ጦርነቱ እንዲራዘም የሚያደርጉት ፕሪኮንዲሽን ኦፍ ሪፍሌክት የሚያደርጉት እሱን ነው ለዛ መፍትሄ እስካልተገኘ ድረስ ወዴትም ለዛ ነው የትግራይ ህዝብ የትግራይ ልሂቃን የኢንተርናሽናል ኮሚኒቲ እዚህ ውስጥ መግባት ያለበት ያን ለማግኘት ደግሞ ትልቁ ስራ በተለይ በኢትዮጵያ መንግስት በኩል በፐብሊክ ሪሌሽንስ ደረጃ ለኢትዮጵያም ህዝብ ማሳወቅ ለትግራይም ህዝብ ማሳወቅ ለኢንተርናሽናል ኮሚኒቲውም ማሳወቅ ያስፈልጋል መልካም ዶክተር በርሄ እኔም ቅድም እንደተናገርኩት እኔን የሚያገባኝ የኤርትራ ጉዳይ የኢትዮጵያና የኤርትራ ግንኙነት ጉዳይ ነው። እና በሁለቱ አገሮች መካከል ያለው የተሟሟቀ ጥሩ ግንኙነት ባለፈው ሶስት አመት ተፈጠረው የህወሀት ፍላጎት ከተሳካ ከዛ በፊት ወደ ነበረው የጨለማ እና የመፋጠት ነው የጦርነት ዝግጅት ሁኔታ ለመመለስ ነው፣ እና በጣም የሚያስመኝ አይደለም። እኔ ግን የማምነው ምንድን ነው በሰዎች በጎ ፍላጎትና ጥሩ ግብረ ገብነት መንፈስ ነው ማምነው። ስለዚህ የትግራይ ሕዝብና የኢትዮጵያ ሕዝብ እንዲሁም መንግስት ይሄ የሰላም እድል ወደፊት የሚጓዝበት መንገድ መከተልና በሁለቱ ሀገሮች ቅድም እንዳልኩት የእኛ ወንድማማችነት የእኛ መቀራረብ ለጠላቶቻችን ትልቅ እክል ስለሚሆንባቸው በጣም ይፈራሉና እሱን ጠብቀን መሄድ ይኖርብናል ባይለኝ ወደኋላ የሚመልሰን ኃይል በፈለገው መንገድ መጠንቀቅ አለብን። ኤርትራ እንደሆነች ያው እኖራበታለች፣ ግን የሚያስመኝም አይደለም ምክንያቱም ብዙ ዋጋ ከፍላበታለች። ግን ይሄ ነው መረዳት ያለብን ይሄ የሚነገረው ነገር ተመልሶ ወደዛዊ ወደፊት በጣም አስከፊ ወደሆነ ሁኔታ የሚመልስ ነገር ከሱ መጠቀቅ አለብን። ጥሩ ጥሩ ነገር ተመኝተን ጥሩ ጥሩ መንገድ ይዘን መሄድ አለብን ነው የምለው። እና በጣም አመሰግናለሁ። ሰጠኝ ግል እኔም አመሰግናለሁ። ወደፊት ሊያስኬዱ የሚችሉ ተጨባጭ የመፍትሄ አማራጮች እስኪገኙ ሁነኛ መፍትሄዎችም፣ ለህዝብ ሰላምና የተረጋጋ ኑሮ ሁን እስኪሆን ድረስ ክርክሩ የሚቀጥል ይመስለኛል እናንተንም መልሰን እናገኛቸዋል ብለን ዶክተር በርሄ ሀብተ ጊዮርጊስ አቶ ዮሐንስ አብርሃ ዶክተር ዮናስ ብሩ ጭብጣችሁ ላይ አተኩራችሁ ላደረጋችሁትን ክርክር እንዲሁም ስለ ጊዜያቸው አመሰግናለሁ ጊዜ ርስትልኝ እናመሰግናለንጊዜእናመሰግናለን ዮሐንስ ዮሃንስ ዶክተር ብርሄ ጊዜ ሁላችን